spool በአፍሪቃ ዋንጫ የግማሽ ፍጻሜ ፍልሚያ ብዙም ያልተጠበቀችው ቡርኪና ፋሶ ግብፅን ትገጥማለች። የኮንጎ ዲሞክራሲያዊ ሪፐብሊክን ሩብ ፍጻሜ ያሰናበቱት ጋናውያን ወንድማማቾች ከካሜሮን ጋር ተቀጣጥሯል። በኢትዮጵያ ፕሪምየር ሊግ አዳማ ከነማ መሪነቱን ለቅዱስ ጊዮርጊስ አስረክቧል። ደደቢት ወደ ሶስተኛ ደረጃ ዝቅ ብሏል። በሜዳ ቴኒስ ሴሬና ዊሊያምስ አይበገሬነቷን አስመስክራለች። በወንዶች ውድድር ሮጀር ፌዴሬር ከአስር ዓመት በኋላ ስፔናዊ ተቀናቃኙን ድል መንሳት ተሳክቶለታል ይሞታል በስፔን ላ ሊጋ ሉዊስ ሱዋሬስ ባርሴሎናን ባለቀ ሰዓት ታድጓል። ሪያል ማድሪድ መሪነቱን እንዳስጠበቀ ነው። በቡንደስሊጋው ቦሩሲያ ዶርትሙንድ የማታ ማታ ድል ከእጅ ወጥቷል። በእንግሊዝ ፕሪምየር ሊግ ቸልሲን የሚያስቆመው አልተገኘም። አርሰናል፣ ቶትናም እና ሊቨርፑል ግን ተያይዟል። ነገ ማታ ሊቨርፑል ከመሪው ቸልሲ ጋር የሚያደርገው ጨዋታ ይጠበቃል። አብራችን ቆዩም በኢትዮጵያ የፕሪሚየር ሊግ 14ተኛ ሳምንት ግጥሚያ ዛሬ ኢትዮጵያ ቡና ከኢትዮጵያ ንግድ ባንክ ጋር ተጋጥሞ አምስት ለሁለት ማሸነፉን ሶከር ኢትዮጵያ በድረገጹ ዘግቧል። በዚህ መሠረት ነገ ከአዲስ አበባ ከተማ ጋር የሚጋጠመው ቅዱስ ጊዮርጊስ የደረጃ ሰንጠረዥን በ25 ነጥብ እየመራ ይገኛል። አዳማ ከነማ በተመሳሳይ 25 ነጥብ ሆኖም፣ በግብ ክፍያ ተበልጦ ሁለተኛ ነው። ደደቢት 24 ነጥብ ይዞ ወደ ሦስተኛ ደረጃ ዝቅ ብሏል። ኢትዮጵያ ቡና በ23 ነጥብ ከሰባተኛ The cat sat on the ወደ አራተኛ ደረጃ ከፍ ብሏል። በነገው እለት በርካታ ጨዋታዎች ይከናወናሉ። የኢትዮጵያ ከፍተኛ ሊግ 15 ግጥሚያዎችም በሳምንቱ ማሳረጊያ ተከናውኗል። ጋቦን በምታስተናግደው የአፍሪቃ ዋንጫ ጋና፣ ካሜሮን፣ ቡርኪና ፋሶና ግብፅ ለግማሽ ፍጻሜ መድረስ ችሏል። በአፍሪቃ ዋንጫ የሰባት ጊዜያት አሸናፊዋ ግብፅ በሩብ ፍጻሜው ሌላኛዋ የሰሜን አፍሪቃ አገር ሞሮኮን በባከነ ሰዓት አንድ ለዜሮ ድል አድርጋ ነው ወደ ግማሽ ፍጻሜው የገባችው ግብፅ ሰልፎች ሞሮኮን ያሸነፉት ሁለተኛ አጋማሽ መደበኛ የጨዋታ ክፍለ ጊዜ ሊጠናቀቅ ሶስት ደቂቃዎች ሲቀሩት ነበር። ግብፅ እንብዛም ካልተጠበቀችው ቡርኪና ፋሶ ጋር ከነገ በስቲያ ረቡዕ ማታ ትጋጠማለች። ቡርኪና ፋሶ ቱኒዚያን በሩብ ፍጻሜው ቅዳሜ ዕለት ሁለት ለዜሮ በማሸነፍ ያሰናበተችው በመጨረሻዎቹ ዘጠኝ ደቂቃዎች ሁለት ግቦችን በማስቆጠር ነበር። ቡርኪናዎች ከግብፅ ጋር በሚኖራቸው ግጥሚያ ምን እንደሚፈጥሩ ግን አይታወቅም። የኮንጎ ዲሞክራሲያዊ ሪፐብሊክን ሁለት ለአንድ ያሸነፈ ችው ጋና ደግሞ በግማሽ ፍጻሜው ሐሙስ ማታ የምትጋጠመው ካሜሮንን ነው። ካሜሮን በበኩሏ በፍጹም ቅጣት ምት ሴኔጋልን አምስት ለአራት አሰናብታ ነው ለግማሽ ፍጻሜ የበቃቸው። የሁለት ምዕራብ አፍሪቃውያት ሀገራት ፍልሚያ። ለጋና ሁለት ግቦችን በማስቆጠር ጥቋቁር ከዋክብቱን ለድል ያበቁት ጆርዳን አየውና ወንድምየው አንድሬ አየው በአንበሶቹ ላይ ዳግም ድል ያስመዘግቡ ይሆን? የሴኔጋል ብሔራዊ ቡድን በሩ ፍጻሜ መሰናበቱ አጥቂው ሳዲዮ ማኔን ሀዘን ቢያጠላበትም ለሊቨርፑል ደጋፊዎች ግን እፎይታን የሰጠው ማኔ ለውድድር ወደ አፍሪቃ ካቀናው ወዲህ ሊቨርፑል በእንግሊዝ ፕሪምየር ሊግ ያሸነፈው ለአንድ ጊዜ ብቻ ነው። ሊቨርፑል ከሊግ ዋንጫ በማኔ የቀድሞ ቡድን ሳውሳምተን ድል ተነስቶ ወጥቷል። ከኤፌ ካፕም ቅዳሜ ዕለት በወልቭስ ተሰናብቷል። ሊቨርፑል ከመሪው ቼልሲ ጋር ለሚያደርገው ጨዋታ ሴኔጋላዊው ማኔን ለማሰለፍ የግል አውሮፕላን ወደ ጋቦን ትናንት ልኮለት ነበር። ማኔ በፕሪምየር ሊጉ ዘንድሮ ለሊቨርፑል ዘጠኝ ግቦችን ማስቆጠር የቻለ አጥቂ ነው። የሴኔጋላዊው አጥቂ አለመኖር ሊቨርፑልን እንደጎዳው ጀርመናዊው አሰልጣኝ የርገን ክሎፕ ተናግሯል። ሊቨርፑል ከመሪው ቼልሲ በ10 ነጥብ ዝቅ ብሎ ይገኛል። ቼልሲ 55 ነጥብ ሰብስቦ በቀዳሚነት ተኮፍሷል። አርሰናል በ47 ነጥብ ይከተላል። ቶትናም 46 አለው፣ 45 ነጥብ የያዘው ሊቨርፑልን አስከትሎ ሶስተኛ ደረጃ ላይ ይገኛል። ማንቸስተር ሲቲ በ43 ነጥብ አምስተኛ እንዲሁም ማንቸስተር ዩናይትድ በ41 ነጥብ ስድስተኛ ደረጃ ላይ ናቸው። ማንቸስተር ዩናይትድ ከመሪው ቼልሲ በ14 ነጥቦች ይበለጣል። በጀርመን ቡንደስሊጋ ትናንት ቦሩሲያ ዶርትሙንድ በባከነ ሰዓት ድል ከእጁ ተፈልቅቃ ወጥታለች። ከቀድሞ ቡድናቸው ማይንትስ ጋር ዘንድሮ ለአራተኛ ጊዜ የተገናኙት የቦሩሲያ ዶርትሙንድ አሰልጣኝ ቶማስ ቶልና አንድሬ ሹርለ አጀማምራቸው የሰመረ ነበር። ያለማሪዮ ጎትሰ ወደ ሜዳ የገባው ቦሩሲያ ዶርትሙንድ ገና ከመጀመሪያ ወደፊት በመግፋት ጠንካራ ጨዋታ አሳይቷል። ጨዋታው በተጀመረ ገና በሶስተኛው ደቂቃ ከአንድሬ ሹርለ የተላከለትን ኳስ ማርኮ ሮይስ ከመረብ ያሳረፈው በተረጋጋ ሁኔታ ነበር። 15ኛው ደቂቃ ላይ ማይንስ ግብ ያስቆጥርም ከጨዋታው ውጭ በሚል ተሽሯል። ዳኛው በውሳኔያቸው ስህተት ፈጽሟል። ከጨዋታ ውጭ አልነበረም። በ83ኛው ደቂቃ ላይ የቀድሞ የሻልካ አጥቂ ላትስ ቡድኑ ማይንስን ከመሸነፊያ ያዳነችውን ግብ በጭንቅላት ገጭቶ ከመረባ አሳርፏል። በዚህም ጨዋታው አንድ ለአንድ በመጠናቀቁ የማይንሱ አሰልጣኝ ማርቲን ሽሚት እፎይ ብሏል። ለዶርትሙንድ ሲበዛ አናዳጅ መሆኑ ግልጽ ነው። ባለቀ ሰዓት ነውና የተቆጠረባቸው። ለእኛ ግን ባላጋራችን ብዙም ሰዓት ሳይኖረው ባለቀ ሰዓት አቻ መውጣታችን በጅቶናል። በቡንደስሊጋው ቦሩሲያ ዶርትሙንድ ነጥብ በመጣሉ ሶስተኛ ደረጃውን አይንትራክት ፍራንክፉርት አስረክቧል። ቅዳሜ ዕለት ቬርደር ብሬመንን ሁለት ለአንድ ያሸነፈው ባየር ሚንሽን የደረጃ ሰንጠረዥን በ45 ይመራል። ላይፕሲሽ በ42 ይከተላል። አይንትራክት ፍራንክፉርት 32 ነጥብ ይዞ ሶስተኛ ነው። ዶርትሙንድ በአንድ ነጥብ ይበለጣል። በስፔን ላሊጋ ትናንት ሪያል ሶሴዳድን ሶስት ለባዶ የሸኘው ሪያል ማድሪድ እየመራ ነው። 46 ነጥብ ይዞ ተኮፍሷል። ባለቀ ሰዓት በሉዊስ ሱዋሬስ ግብ ከመሸነፍ የዳነው ባርሴሎና 42 ነጥብ ይዞ ሁለተኛ ነው። በዘጠናኛው ደቂቃ ሱዋሬዝ ያስቆጠራትን ኳስ ሊዮኔል ሜሲ አመቻችቶለታል። በትናንቱ ጨዋታ ተደጋጋሚ ጥሩ የግብ ሙከራዎችን ሲያደርጉ የነበሩት ሪያል ቤቲሶች ቀዳሚዋን ግብ ያስቆጠሩት በ73ኛው ደቂቃ ላይ ነበር። የግብ መስመሮችን መለያ ካሜራ በሪያል ቤቲስ ስታዲየም አለመኖሩ ግብ ሊሆን የሚችል ኳስ በዳኛው ተዘሏል። በላሊጋው ሉዊስ ሱዋሬዝ 16 ግቦችን ከመረብ ማሳረፍ ቀዳሚ ነው። ሊዮኔል ሜሲ በ15 ይከተሏል። የሪያል ማድሪዱ ክርስቲያኖ ሮናልዶ እስካሁን ሶስት ግቦችን ከመረብ ማሳረፍ በሶስተኛ ደረጃ ላይ ሰፍሯል። የሜዳ ቴኒስ በዓለም የሜዳ ቴኒስ ፍልሚያ አሜሪካዊቷ ሴሬና ዊሊያምስ 7780 ነጥብ በመሰብሰብ ቀዳሚውን ስፍራ ይዛለች። ጀርመናዊቷ አንጀሊክ ክሬበር በ7115 ነጥብ ትከተላለች። በአውስትራሊያ የሜዳ ቴኒስ ፍጻሜ የሴቶች ውድድር በታናሽቷ ድል የተነሳችው ቬኑስ ዊሊያምስ በ3530 ነጥብ 11ኛ ደረጃ ላይ ሰፍራለች። ቬኑስ ከሴሬና ዊሊያምስ ነጥቧ በግማሽ ያለ ዝቅ ያለ ነው። ያም ብቻ አይደለም። በቅዳሚው የአውስትራሊያ ፍጻሜ በታናሽቷ ሴሬና ዊሊያምስ 6 ለ4 ተሸንፋለች። ሴሬና ዊሊያምስ በሜዳ ቴኒስ ፍጻሜ ለ23ተኛ ጊዜ ድል በማድረግ አይበገርነቷን አስመስክራለች። ዛሬ እዚህ የመቆሜ ምክንያቱ እህቴ ናት። የዊሊያም ልጆች እህትማማቾቹ እዚህ መድረሳቸውም ባንቺ ነው። ስላነቃቃሽኝም አመሰግናለሁ ቬኑስ። ቬኑስና የአንድ ዓመት ታናሹ ሴሬናን ገና ከልጅነታቸው የሜዳ ቴኒስ ያሰለጠኗቸው አባታቸው ናቸው። ገና የአስር ዓመት ልጅ ሳይሞሉ ስለ ልጆቻቸው የወደፊት እድል ሁሉም ነገር ግልጥ ብሎ የታያቸው አባት ጥረት ተደጋጋሚ ፍሬ አፍርቷል። በወንዶች የሜዳ ቴኒስ ፍጻሜ በስዊዘርላንዳዊው ሮጀር ፌዴረር የተሸነፈው ስፔናዊው ራፋኤል ናድል ከስፔን ዳቪስ ፍጻሜ ውድድር መውጣቱን ዛሬ ይፋ አድርጓል። በትናንቱ ፍጻሜ ራፋኤል ናድል ተበሳሽቶ ነበር። ከአስር ዓመታት በኋላ ራፋኤል ናድልን በፍጻሜ ውድድር ድል ያደረገው ሮጀር ፌዴረር ተጋጣሚው ጓደኛውን ሊያጽናናው ሞክሯል። ቴኒስ አቻ የማትወጣበት ድንቅ ስፖርት ነው። ግን አቻ ቢኖር ኖሮ ዛሬ ማታ ያንን ከራፋ ጋር መካፈሉ ከምር ባስደሰተኝ ነበር። ኢትዮጵያ ውስጥ ልምምድ እያደረገ የሚገኘው የብሪታንያው አትሌት ሞፋራ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሱማሊያውያን ወደ አሜሪካ አይገቡም በማለታቸው ስጋት ገብቶት እንደነበር አስታውቆ ነበር። ዶናልድ ትራምፕ ሰባት የሙስሊም ሀገራት ዜጎች ወደ ዩናይትድ ስቴትስ እንዳይገቡ ትዕዛዝ ማስተላለፋቸው ይታወቃል። ከሰባቱ ሀገራት አንዷ ሱማሊያ ናት። ሞፋራ ገና ከልጅነቱ አንስቶ ነዋሪነቱ በብሪታንያ ሲሆን የሶማሊያ ዜግነት እንደሌለው ተዘግቧል። አሜሪካ ወደሚገኙት ልጆቹና ባለቤቱ ለማቅናት የነበረበት ስጋት መቀረፉንም ተናግሯል። አድማጮች፣ የስፖርት ጥንቅራችን በዚህ ይጠናቀቃል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።